በእግዚአብሔር ስም እንደምንሰነበታችሁ፣ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንደምናስታውሰው ሁሉ ጾም በሚለው የትምህርታችን ርዕስ ውስጥ ጾምና ቀኖና የሚል ንዑስ ርዕስ ጀምረን ነበር። ከዚያ የቀጠለ ነው እና ባለፈው ስለ ጾምና ቀኖና ስንማር ስለ አብይ ጾም ነበር። በሰፊ የተማር ነው አብይ ጾም ጌታ የጾመው ጾም እንደነበረ ጾሙም ጌታ የጾመው አርባ ቀን ብቻ እንደሆነና ነገር ግን በቀኖና ቤተ ክርስቲያን ከአርባው ቀን በፊት አንድ ሳምንት ከአርባው ቀን በኋላ አንድ ሳምንት ተጨምሮ በድምሩ አምሳ አምስት ቀናት እንደሆኑ ስድስት ቅዳሜዎች፣ ስምንት እሑዶች እንዳሉት እያንዳንዳቸውን እሑዶች ደግሞ ቅዱስ ያሬድ ምን ብሎ እንደሰየማቸው የመጀመሪያው ሳምንትና የመጨረሻው ሳምንት ታሪክ ምን እንደሆነ ባለፈው በመጠኑ ተነጋግረን ስለ ጸሎት ሐሙስ ስለ ስቅለት ስለ ሁለቱም ተነጋግረናል። ዛሬ እንግዲህ ወደሚቀጥሉት አቋማት ነው የምንሄደው። ከአብይ ጾም ቀጥሎ ሁለተኛው ጾም ጾም ሐዋርያት ነው የሚባለው። ሁለተኛው ጾም ማን ይባላል? አንደኛው ማን መሆኑ ነው? አብይ ጾም ጥሩ። ከአብይ ጾም ቀጥሎ ሁለተኛው ጾም ጾም ሐዋርያት ወይም የሰሌ ጾም ነው የሚባለው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ነው። በዚህም የወንጌል ስራቸው ሰምሮላቸዋል። ስለዚህ አልጫ የነበረውን ዓለም በወንጌል ለማጣፈጥ ሐዋርያት ከጾምና ከጸሎት ጋር የቱን ያህል እንደተጋደሉና መንፈስ ቅዱስን በሐዋርያት አድሮ የሠራውን ድንቅ ሥራ ለማሰብ ሲሆን ዛሬም በሐዋርያት ድካም በእግዚአብሔር ቸርነት የተመሠረተች ቤተ ክርስቲያን በአጋንንት የፈተና ማዕበል ተገፍታ እንዳትወድቅ እግዚአብሔርንም በጾም ለመለመን ነው ክርስቲያኖች በየዓመቱ ይህን ጾም የሚጾሙት። ይህ ጾም በመባጃመር ወይም በአቆጣጠር ከፍና ዝቅ ሊል ስለሚችል የተወሰነ ቀን የለውም። አንዳንድ ጊዜ ከአርባ ቀን ይበልጣል። አንዳንድ ጊዜም ደግሞ ከሰላሳም ያንሳል። ጾመ ሐዋርያት ይህ ነው በአጭሩ። ሐዋርያት በቀላሉ አይደለም ይህችን ቤተ ክርስቲያን ያስረከቡን። መጀመሪያ የክርስቶስ ደም ፈሶባት፣ በኋላ ደግሞ ሐዋርያት ይህ ነው የማይባል መከራ ተቀብለውባት ነው። ሐዋርያት ጾም ሙሉ ከማደር ጋር ከስደት ጋር እንደ አቅማዳ ታስረው ተፈተው ነው። እንደ ብራና ተወጥረው ተገርፈው ነው። ለተራዋና ብት እየተሰጡ ነው። በወጡበት እየቀሩ ነው። እንደ ወንጀለኛ እየተቆጠሩ በአደባባይ እየተሰቀሉ፣ ይህ ነው የማይባል መከራ ተቀብለው ነው ያስረከውንችን እችን ቤተ ክርስቲያን ይህች ቤተ ክርስቲያን የመዳን ምስጢር ስላለባት እና ያን መከራቸውን እያሰብ ዛሬ ከነሱ የተረከብናትን ቤተ ክርስቲያን በእምነት ጽናትና ፈተናን በማለፍ እንድንጓዝ እስከ ክርስቶስ መምጣት የተሰጠንን ሀብት አጥብቀን እንድንይዝ የግድ እንደ ሐዋርያት ጾም አስፈላጊ ነው። ለዚህ ነው የሐዋርያት ጾም እየተባለ በየአመቱ የምንጾመው። ጥሩ። ሶስተኛው ጾም ጾመ ፍልሰታ ነው የሚባለው። ሶስተኛው ጾም ጾመ ፍልሰታ ነው። የዚህ ጾም ቀን የተወሰነ ነው። ይህም ከነሐሴ አንድ ቀን እስከ ነሐሴ አስራ አምስት ቀን ያለው ብቻ ነው። ይህ ጾም የእመ ቤታችን መታሰቢያ ነው። በተለይም ታሪኩ በትንሣኤዋና በእርጎታ ላይ ያተኩራል። ይኸውም በአጭሩ ቅዱሳን ሐዋርያት የእመ ቤታችን አስከሬን በጸሎትና በምህላ በቀበሩ ጊዜ ሐዋርያው ቶማስ ለተልኮ እንደሄደ ስላልተመለሰ አልነበረም። ሆኖም እመቤታችን ከሞት ተነስታ በክብር ወደ ገነት ስታርግ እሱ ደግሞ በተአምር በደመና ተጭኖ ሲመለስ ተገናኝተው የከፈኗን ጨርቅ ለበረከት ተጥተዋለች። ለበረከት ይሁን ብላ ሰጥታው ነበር። ይህንም የምስራች ለሐዋርያት ነገራቸው። ለማስረጃም ያህል ለበረከት የሰጠችውን ጨርቅ አሳይቷቸዋል። በዚህ ጊዜ የቶማስ እመቤታችንን የማየት ዕድል እንዲደርሳቸው በማቴዎስ ወንጌል ምዕራፍ ሰባት ቁጥር ሰባት ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ብለው ፈልጉ ታገኛላችሁ ባለው መለኮታዊ ቃል መሰረት ከነሐሴ 1 ከነሐሴ 1 ቀን እስከ 15 ቀን በጾም ለምነውት ክርስቶስም ለጥያቄያቸው መልስ ሰጥቷቸዋል። ማለትም እመቤታችንን ለማየት በቅተዋል። ትንሣኤዋን ተመልክተዋል። ስለዚህ ይህን ድንቅ ነገር ለማሰብና ይህን ጾም ምክንያት በማድረግ የተሰወረው መንፈሳዊ ምስጢር ሁሉ በቸርነቱ ለቤተ ክርስቲያን የተገለጠ እንዲሆን በማለት ምዕመናን በየአመቱ ይህን ጾም ምን ይሉታል? ይጾሙታል። እንዲሁ ሰው ሰራሽ አይደለም። የእመቤታችን የትንሣኤ ምስጢር ለሐዋርያት የተገለጠበት ነው። የተሰወረው ነገር የተገለጠበት ነው። ዛሬም ያን ለማሰብ ብቻ ሳይሆን የቅዱሳን ክብር የተሸፈነብን፣ የጨለመብን ብዙዎች አለን። በተለይ ወላዲታ አምላክ ድንግል ማርያም ክብሯን በመንፈስ ቅዱስ ለተመለከተው ሰው ቅዱሳት መጽሐፍት እንደሚሉ ከፍጡራን ሁሉ በላይ ናት፣ ከፈጣሪ ደግሞ በታች ናት። ምንም ፍጡር ብትሆን የመለኮት ማደሪያ በመሆኗ የአምላክ እናት ለመሆን በመመረጧ ዳግም ሰማይ ተብላለች። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ሰማይ ዙፋኑ ነው፣ ምድር ደግሞ የእግሩ መረገጫ ናት። እግዚአብሔርን የሚችለው ነገር አለ ባይባልም እኛን እንዲገባን ልዕልናውን ከፍ ለማድረግ ሰማይ ዙፋኑ ነው ተብለናል። እመቤታችን ደግሞ የእሱ ዙፋን ሆና በመገኘቷ ከሰማይ ትበልጣለች ተብላለች። ከኪሩቤል ትበልጣለች ተብላለች። ደግሞም ነው ትበልጣለች ከሱራፌልም ስለዚህ ዛሬ የእመቤታችን ክብር ያልገባቸው የጨለመባቸው ብዙዎች አሉ። አንዳንዶች ከወለደች በኋላ ወልዳለች ይላሉ። ክብሯን የቀነሱ ክብሯን የቀነሱ መስሏቸው። መውለድ ኃጢአት አይደለም። መውለድን ለሰው ልጆች የተሰጠ የመጀመሪያ በረከት ነው። ግን እንደ ወልዳለች ስንል ክብሯ ዝቅ ይልባቸዋል ዝቅ ይልባቸዋልና አማላጅነቷንም እንደቀላል ያዩታል። ለማለት ይሁን አላውቅም። አንዳንዶቹ ሞታ እንደቀረችና እንደማታማልድ ይናገራሉ። በእሷ ብቻ አይደለም፣ ደግሞ አንዳንዶቹ ቅዱሳን መላእክትንም አይመሯቸውም። መላእክ መላእክ ተልከው አንድን ነገር ሰርተው እንዲመለሱ ወደዚህ ካልመጡ በቀር የእኛን ችግር አያውቁም። ስለዚህ መላእክ እያንዳንዳቸው አንድ ፍጡር በመሆናቸው ለምሳሌ ያህል ብንወስድ ይላሉ ሰዎች ቅዱስ ገብርኤል ቅዱስ ገብርኤል ቅዱስ ገብርኤል እንላለን እኛ። ቅዱስ ገብርኤል በመሰረቱ አንድ ፍጡር ነው። አንድ ፍጡር ከሆነ አንድ ተላላኪ ነው። በእርግጥ ተላላኪነቱን አንክድም፣ ተላላኪ ነው እሱ። ሄደህ የገሌን ችግር አቃልህና ተብሎ ሲላክ የአንድን ሰው ችግር እንጂ አቃለው የሚመልሰው የሚመለሰው መለኮትነት ስለሌለው በምድር ላይ ያሉ የብዙ ሰዎችን ችግር በአንድ ጊዜ ሊያከናውን አይችልም። በምድር ላይ ያሉ የብዙ ሰዎችን ጩኸት በአንድ ጊዜ ሊሰማ አይችልም። ለዚህ ችሎታ ያለው መለኮት ብቻ ነው። ስለዚህ ኢትዮጵያውያን በተለይ ኦርቶዶክሳውያን በጣም ሞኞች ናቸው። አሜሪካን ያሉ ኦርቶዶክሳውያን ቅዱስ ገብርኤል ድረስልን ይሉታል። ሊሉታል በወር በገባ በአስራ ዘጠኛው ቀን ወይም ደግሞ በሌላውም ቀን ኢትዮጵያ ውስጥ ያሉት ኢትዮጵያውያን ቅዱስ ገብርኤል ድረስልን ይሉታል። አውሮፓ ውስጥ ያሉት ኢትዮጵያውያን ቅዱስ ገብርኤል ድረስልን ይሉታል። እስያ ውስጥ ያሉትንም ቅዱስ ገብርኤል ድረስልን ይሉታል። በአጠቃላይ በያሉበት ሆነው ቅዱስ ገብርኤል ድረስልን ይሉታል። ይህ መልአክ ለስንት ይሁን እየተከታተላችሁ ይሁን ለስንቱ ይሁን። ለዚህ ሁሉ ችሎታ ያለው መለኮት ኢየሱስ ብቻ ነው። ይህ አልጠፋንም። እኛ አንድ ፍጡር መሆኑ አልጠፋንም? ሳይላክ ደግሞ ሳይታዘዝ አንድም ስራ እንደማይሰራ እናውቃለን። ትእዛዝን ከመለኮት ይጠብቃል ግን ኃይል አለው፣ ችሎታ አለው፣ ስልጣን አለው። በምድር ላይ ያሉ ሰዎችን ከመቅጽበት አይን በሰክንድ የመርዳት ከመቅጽበት አይን በሰክንድ የማዳን ከክፉ ነገር ጩኸታቸውን የመስማት ኃይል አለው። ይህ ከመለኮት የተሰጠው ጸጋ ነው። ለሱ ብቻ አይደለም፣ ለሌሎችም መላእክት ለሌሎችም ቅዱሳን። ለምሳሌ አህል እስኪ አንድ ጥያቄ ልጠይቃችሁ ዛሬ በምድር ላይ የሰው ልጆችን እርስ በርሳቸው የሚያናክሳቸው ማን ነው? ዲያብሎስ። ዛሬ በምድር ላይ መንግስታትና መንግስታትን፣ ሰራዊትና ሰራዊትን እያጋጨ ያለ ምንም ማቋረጥ ምድርን የጦር ሜዳ ያደረጋት ማን ነው? ጥሩ። ዛሬ ባልና ሚስቱ በቃል ኪዳናቸው እንዳይጸኑ የሚያደርግ ማን ነው? ወንድማማቾች እርስ በርሳቸው እንዲለያዩ የሚያደርግ ማን ነው? በምድር ላይ ሰዎች ሁሉ ክፉ እንዲሰሩ የሚያደርግ ማን ነው? ጥሩ። እሺ አሁን በዚህ በዚህ ደቂቃ ከተማ ውስጥ እኛ እንኳን እግዚአብሔር ይመስገን አሁን በመንፈስ ቅዱስ ክልል ውስጥ ላይ ያለ ነው። አሁን ወጣ ብሎ ከተማ ውስጥ አንዱ ተነስቶ አንዱን ቢገለው ነበር ያን ያደረገ ማን ነው? ጥሩ በዚቹ ደቂቃ ውስጥ ደግሞ ከአሜሪካ ለፍ ብለን አውሮፓ ውስጥ አንዱ አንዱን ሲገል ያን ያደረገ ማን ነው? ጥሩ። እንደዚሁ አፍሪካ ውስጥ ደግሞ አንዱ አንዱን ተነስቶ ቢገል በዚቹ ደቂቃ ውስጥ ያን ያደረገ ማን ነው? እንግዲህ ለዲያብሎስ ይህን ያህል ከተመሰከረለት ዲያብሎስ ማን ነው ተፈጥሮ? መጀመሪያ የዲያብሎስ ተፈጥሮ ምንን ነው? መጀመሪያው መልአክ ነው። የቅዱስ ገብርኤል ጓደኛ ነው። የቅዱስ ሚካኤል ጓደኛ ነው። ከመላእክት አንዱ ነው። ስለዚህ ራሱ በፈጠረው ችግር፣ ራሱ በፈጠረው ተንኮል፣ ራሱ በፈጠረው ትንክት፣ ራሱ በፈጠረው ኃጢአት እኔ አምላክ ነኝ ብሎ መላእክትን ከእሱ በታች አድርጎ እንዲሰግዱለት በፈቀደ ጊዜ ራሱን ፈጣሪ ነኝ ባለ ጊዜ ከእግዚአብሔር ጋር ሲጣላ ቅዱስ ሚካኤልና ሰራዊቱ ገጥመውት በእግዚአብሔር ኃይል ድል አድርገውት ራእየ ዮሐንስ ምዕራፍ ሰባት ላይ እንደሚናገረው ከሰማይ ወደ ምድር የተጣለ የወደቀ አንድ መልአክ ነው። ከሰማይ ወደ ምድር የተጣለ አንድ መልአክ ነው ይላል። ራ ያስራ ሁለት ሰባት ጥሩ። ሆኖም ግን ይውደቅ እንጂ ክብሩን ያጣ እንጂ በተፈጥሮ የተሰጠው እውቀት አልተወሰደበትም አለ እንዳለ ነው። እስከ ክርስቶስ መምጣት ድረስ እውቀቱ አለ፣ ኃይሉ አለ። ያጣው ቢኖር ጸጋና ረዴቱን ክብሩን ነው። በእግዚአብሔር ፊት መቆሙን ነው። ቅዱስ ገብርኤል ስዚህ ላችሁ እንደሆን የሉቃስ ወንጌል ምዕራፍ አንድ ላይ ዘካርያስን ሲያነጋግረው ምንድን ነው ያለው? አንተ ማን ነው ብሎ ካህኑ ዘካርያስ በጠየቀው ጊዜ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በእግዚአብሔር ፊት መቆምን አላገኘም። የመላእክት ታለቃ መሆንን አላገኘም። ከሰማይ ወደ ምድር ተጥሏል፣ ተዋርዷል። እውቀቱ ግን አለ። ለአንድ መልአክ የሚሰጠው የተፈጥሮ ኃይሉ ግን አለ። ስላለ ነው ዓለምን የሚያተራምሰው። ስላለ ነው ሰዎችን እርስ በርሳቸው የሚያባላቸው። ስላለ ነው በአንዲት ሰዓት በአንዲት ደቂቃ ውስጥ በጸሎት ሰዓት ያንዱን አይምሮ ሲነጥ የጋኛውንም አይምሮ ይነቃል። የጋኛውንም አይምሮ ይነቃል። በዓለም ያሉ በጸሎት ላይ ያሉ፣ በተመሳሳይ በአንዲት ደቂቃ ውስጥ ያሉትን ክርስቲያኖች አእምሯቸውን የመንጠቅና የመስረቅ ኃይል አለው። ያ የተፈጥሮ እውቀት ነው። እግዚአብሔር በመጀመሪያ የሰጠው የተፈጥሮ እውቀቱን ስላልወሰደበት ነው። ጥሩ እንግዲህ፣ አንድ የወደቀ መላክ ዓለምን ለመቆጣጠር ይህን ሀለቅ ኃይል ካለው ለአንድ ለወደቀ መላክ ለአንድ ለወደቀ ሰይጣን ይሄን ያህል ሰዎች ሁሉ በየመድረካቸው ልባቸውን ሞልተው ሲመሰክሩለት ይሁን፣ አንተም ያለ ምንም አፍረት ስትናገሩ ተናገሩ። ያደረገ ማን ነው? ዲያብሎስ። በአውሮፓ ላይ ያደረገ ማን ነው? በአፍሪካ ላይ ያደረገ ማን ነው? ዲያብሎስ። በሩሲያ ላይ ያደረገ ማን ነው? ዲያብሎስ። በአለም ዙሪያ ክፉ ስራን የሚያሰራ ማን ነው? ዲያብሎስ። አሬ የወደቀ መልአክን ካደረገ፣ ቅዱስ ገብርኤል ምን ይሳለ ምን ይሳለ? እኛ በተፈጥሮ አንድ መልአክ እንደሆነ እናውቃለን። ወላአዲስ አምላክ በተፈጥረዋ አንዲት ፍጥረት አንዲት ድንግል ሴት መሆኗን እናውቃለን። ግን እግዚአብሔር ጸጋውን ሲሰጥ አይነፍግም። ቅዱሳን ወንጌሉ እንደሚነግረን የሰውን ልቡና ይመረምራሉ። በሐዋርያት ስራ ምዕራፍ አምስት ውስጥ የሰውን የጨለመውን ልቡና ገብተው ይዋኙበታል። ማን ምን እንደሚያስብ ማንን ምን እንደሚናገር ገና መለኮት በሰጣቸው ኃይል እዚህ ቁጭ ብለው ኢትዮጵያ ውስጥ ያለውን ኢትዮጵያ ውስጥ ያሉ ቅዱሳን በገዳሙ ውስጥ የበቁት አባቶች በገዳም ውስጥ በዋሻ በፍርክታ ውስጥ ሆነው እኛ ያዩናል። ይቸግራቸው የለም። በተሰጣቸው ኃይልና ጸጋና ብቃት እኛ በአሁኑ ያለው ሰዓት ስንት እንደሆነ ቁጥራችን እንኳን ያውቃሉ። በዓለም ዙሪያ ሁሉ ምን እንደሚሰራ ምን እንደሚነገር ያውቃሉ፣ ይሰማሉ። ያ ከራሳቸው ያገኙት አይደለም፣ እግዚአብሔር የሰጣቸው ጸጋ ነው። የሰናፍጭ ቅንጣት እምነት ቢኖራችሁ የሚሳናቸው የለም። ነው የሚሳነው የለም የተባለ እግዚአብሔር ነው። ግን የሚሳናቸው የለም ተብለዋል። ስለዚህ የቅዱሳንን ክብር በመጽሐፍ ቅዱስ ስናየው ለብሰውት የነበረው ጨርቅ እንኳን ወድቆ ተገኝቶ አጋንንትን አባረረ፣ እውራንን አበራ፣ አንካሳንን አራት አረታ፣ ህሙማንን ፈወሰ፣ ሙታንን አስነሳ። አጽማቸው የነ ኤልያስ አጽማቸው የነ ኤልሳ ይቅርታ የነ ኤልሳ አጽማቸው የሞተውን ሰው አስነሳ። ጥላቸው አጋንንትን አባረረ። ጥላቸው እኮ ነው ረግጸውቴ ወደ ጥኮቴው መሬቱ አፈር ሁሉ ዛሬ በሀገራችን። እንግዲያስ የእኛው እምነት አይደለም አጋንንትን የሚያባሯቸው የኛው እምነት አይደለም፣ የኛው የጠሉት ብዛት፣ የኛው የጠም ብዛት ወይም የኛው ጸጋ አይደለም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና በኢትዮጵያ ምድር ዛሬ ህሙማንን የሚፈውሰው ኃይል በጋዜጣ ስለማይወጣ በሬዲዮ ስለማይነገር ስለማይወራ እንጂ በየቀኑ ኢትዮጵያ ውስጥ ስንት ተአምር ይሰራል? ስንት የታወራ አይን ይበራል? ስንት ካንሰር ይነቀላል? ጠበብት ያልቻሉትን ዛሬ ያን ሁሉ የሚያደርገው ታዲያ ማን ነው? የቅዱሳን አጽማቸው፣ መቃብራቸው፣ የእነሱ መታሰቢያ፣ ውሃው፣ ጸበሉ፣ እምነቱ፣ አመዱ፣ አፈሩ ያ ነው ስራውን የሚሰራ። ለቅዱሳን የሰጠውን ክብር እግዚአብሔር ሲገልጽ እንደዚህ ነው። ነገር ግን ካልገለጠችልም ይልና እመቤታችንን እንዳንድ ተራ ሴት እናያታለን። ቅዱስ ገብርኤልንም እንዳንድ ተላላኪ። በጣም ይገርመኛል። እኔ እንደ አንድ የሆነ ጽሑፍ አይችል ገብርኤል እንዲያውም ተልእኮ ሲሄድ የእኛን የእኛን ተልእኮውን ፈጽሞ መመለስ እንጂ የኛን ጩኸት አይሰማም። መላእክት እንደውም የኛን ጩኸት አይሰሙም። ስለማይሰሙ የኛን ችግር አያውቁም። የኛን ችግር ካላወቁ ችግራችን የሚያውቅ ኢየሱስ ብቻ ነው። ኢየሱስማ አምላክ ነው። እሱማ መለኮት ነው። ምን ይሳነዋል? ቀድሞስ ተስኖት አይደል? መላእክት ለተልእኮ የላካቸው ተስኖት አይደል? እርስ በርሳችሁ አንዳችሁ ለአንዳችሁ ማልዱ፣ ጸልዩ ያለው ይሄኮ የራሱ ጥበብ ነው። አንዳችን አንዳችንን ከፍ እንድናደርግ ራሳችንን ለቅዱሳን ዝቅ እንድናደርግ የመለኮት ደስታው ደግሞ ክርስቲያኖች ራሳቸውን ዝቅ ሲያደርጉ፣ አንዳቸው ለአንዳቸው ሲንበረከኩ፣ የትህትና ምስጢር ሲከሰት ማየት ስለሆነ የእግዚአብሔር ፈቃድ ነው ይህን ያደረገው እና ጾመ ፍልሰታን ስንጾም የእመቤታችን ብቻ ሳይሆን የቅዱሳን የተሸፈነብን ክብር ሁሉ እንዲገለጥልንም ጭምር ነው ለማለት ነው። ጥሩ አራተኛው ጾም ማን መሆኑ ነው? ጾመ ነቢያት ወይም የገና ጾም የምንለው ነው። አራተኛው የጾም ወራት ጾመ ነቢያት ወይም የገና ጾም ይባላል። ይህ ጾም ከሄዳር 15 እስከ ታህሳስ 28 ያለው ጊዜ ነው። የጾም ወራት 43 ቀን ነው። ልደት ልደት በዘመነ ዮሐንስ ታህሳስ 28 ቀን ይውላል። በዚህ ዓመት ከጾሙ በፊት ቅበላ ሄዳር 14 ቀን ይሆናል። ጌታችን ኢየሱስ ክርስቶስ በስጋ ከመገለጡና ሰው ከመሆኑ በፊት ነቢያት የጌታን መምጣት በናፍቆት ሲጠባበቁ በጾምና በጸሎት ነበር። ስለዚህ የነቢያትን የጾም ድካም ለማሰብና አሁንም የአዲስ ኪዳን ክርስቲያኖች ደግሞ ዳግም የሚመጣ ክርስቶስን በናፍቆት ሲጠባበቁ እንደ ነቢያት መንፈሳዊ ኃይልን ለመልበስ በእምነት ለመጽናት፣ ኃጢአትን ለመዋጋትና የነቢያትን የእምነት ጽናት፣ የነቢያትን ጥንካሬ፣ የነቢያትን ፍጹም ተስፋ ስጠን ለማለት ክርስቲያኖች ይጾሙታል እንጾመዋለን። ሰው ሰራሽ አይደለም። ብዙ ምስጢር ያለበት ነቢያት ያንተን መምጣት ያለምንም ጥርጥር ተጠባበቁ። እንዲያውም ዳዊትማ ፈኑ እዴ ከማርያም ጌታ ሆይ ዓለምን ያድናል የተባለ ቀኝ እጅህ መሲህ ክርስቶስ ላክልን እንጂ ፈኑ ብርሃነከ ወጽድቀከ፣ ምን ነው ዘገየህ? ጽድቅ የሆነ እውነት የሆነ ሕይወት የሆነ ብርሃን የሆነ ልጅህን ክርስቶስ ላክልን እንጂ። በተስፋ ነበር የሚጠባበቁት። ያን መሲህ ለማየት ናፍቀናል የመዳን ቀን መቼ እንደሆነና ምንም ጥርጥር አልነበራቸውም ክርስቶስ በቤተልሔም እንደሚወለድ በድንግልና ከቅድስት ድንግል ማርያም እንደሚወለድ ያ ምንም ጥርጥር አልነበራቸውም ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው የሚመጣው መሲህ ክርስቶስ ሥጋችን ሲዋሃድ ደሙን ሲያፈስልን እኛ ከእግዚአብሔር ጋር እንዋሃዳለንና እንዲህ እያሉ ከመጽሐፍ ጋር ምንም አይነት ጥርጥር አልነበራቸውም ያ የእምነት ጸጋ ነው ዛሬ ደግሞ ዳግም የሚመጣ ዓለምን የሚያሳልፍ ሌላ ዓለምን ለልጆቹ የሚሰጥ የሚሳነው ነገር የሌለ መለኮታዊ ኃይል ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ አመድ የሆነውን ዱቄት የሆነውን ጅብ የበላውን ገደል አንኮታኮተውን ውሃ የወሰደውን ከበደ መሳሪያ እንዳልነበረ ያደረገውን ፍጡር ሁሉ በታድሶ በመንፈሳዊ አካል ሊያስነሳ ይመጣ። የተጠራጠሩት የተጠራጠሩት የተጠራጠሩት የሳቁበት፣ የዘበቱበት፣ አልፎ ተርፈው እሱን እንዳይታመን ጥረት ያደረጉ ሁሉ የወጉቱ ሳይቀር ያዩታል ይላል። ሲመጣም በይባብ የመላእክት ነው በመላእክት ታጅ ሆነው። ታዲያ ያን አምላክ ስንጠባበቅ ያን አምላክ ስንጠባበቅ በጾምና በጸሎት ነው። ምክንያቱም እሱን እንድንጠራጠሩ የሚያደርጉ ረቂቃን አጋንንት ስላሉ እሱ ፍቅር ስለሆነ በፍቅር እንዳንኖር የሚያደርጉ የዲያብሎስና ሰራዊቱ በዚህ ምድር ስላሉ እና የሱን መምጣት በእምነትና በፍጹም ያለምንም ያለምንም ጥርጥር ለመጠባበቅ ሲባል እንጾማለን። ጾምናውና ይህን ሁሉ መንፈሳዊ የምስጢር ኃይል ሊሰጥን የሚችለው ጥሩ አምስተኛው ጾም ማን ነው ማለት ነው። አምስተኛው ጾም ገሀድ ነው። ገሀድ ማለት ግልጽ የሆነ ለውጥ ማለት ነው። ገሀድ የጥምቀት ብቻ ነው። ይኸውም ጥምቀት ረቡና አርብ ቀን በሚውልበት ጊዜ በኋላው የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይውላ ይጾማሉ። በእነሱ ለውጥ ጥምቀት የሚውልባቸው ቀኖች ማለትም ረቡዕና አርብ የፍስክ ቀን ሆነው ይውላሉ። ሆኖም ጥምቀት በሌላም ቀን ቢውል የዋዜማው ቀን ይጾማል፣ ቅዳሜና እሁድ እንኳ ቢሆኑ። ለምሳሌ ጥምቀት እሁድ ቀን ቢውል ቅዳሜ ስጋና ቅቤ አይበላም። ጥምቀት ሰኞ ቢውል ደግሞ እሁድ ስጋና ቅቤ አይበላም። እንደ ሌሎች ቀኖች ግን ከማንኛውም ምግብ ጾም አይዋልም። የልደት ዋዜማ የሆኑት ቀኖች ግን ምንጊዜም ከጾመ ነቢያት ጋር የተያያዙ ስለሆኑና ስለሚጾሙ በልደት ገሀድ የለም። በእርግጥ አንዳንድ ሰዎች የገናን ጾም ሲበሉ ቆይተው በልደት ዋዜማ አንድ ቀን በመጾም እንደ ገሀድ ይቆጥሩታል። ይህም የግለሰቦች እንጂ በቤተ ክርስቲያን የተወሰነ ቀንና አይደለም። እንግዲህ ገሀድ ማለት እንዲገባን ያስፈልጋል። ገሀድ ማለት ግልጥ ነው። የገሀድ ጾም ማለት ግልጥ የሆነ የለውጥ ጾም ማለት ነው። ጥምቀት ረቡ ቀን ቢውል ጾም ይጾማል እንዴ? ረቡን እንጾማለን? አረብን እንጾማለን? ጥምቀት አረብና ረቡ በሚውልበት ቀን አንጾምም። የደስታ ቀን ነው። የፍስቅ ቀን ነው። ረቡን አንጾምም። አረብን አንጾምም። ግን ጥምቀት ረቡ ሲውል ረቡን ማንጾም ከሆነ ጥምቀት ዓርብ ሲውል ዓርብን ማንጾም ከሆነ ማንን መጾም አለብን? ረቡዕ ሲውል ማንን መጾም አለብን? ማክሰኞን። ዓርብ ሲውል ማንን መጾም አለብን? ሐሙስን። ለዚህ ነው ለውጥ የተባለው? የረቡዕ ለውጥ የዓርብ ለውጥ ማለት ነው። ሆኖም ግን ቅዳሜ ደግሞ ቅዳሜ ቀን ቢውል ጥምቀት ዓርብን አዎ እሁድ ቀን ቢውል ማለት እሁድ ቀን ቢውል፣ ቅዳሜ ወተት ስጋ አይወሰድም። ነገር ግን ከጥሉላት እንጾማለን ማለት ማ ሌላውን ምግብ እንመገባለን፣ ወተትና ስጋ ነክ የሆኑትን አንበላም። ለማስታወስ ነው ያ ነገር ግን ቅዳሜ እና እሁድ አይጾሙም። በጋድ ማለት እንዳክፈሎት ውሎ ማደር የለም ለማለት ነው። ጥምቀት ሰኞ ቢውል እሁድ ያ እና ስጋ አይበላ እንጂ ሌላው ይበላል። ይህም ለማስታወት ያል ነው እና ያም ሞነይ ግሀድ እንደው ሰባተኛ ተብላ ተቆጠረች እንጂ በእውነት የአንድ ቀን ጾም መቆጠር አይገባው ነበር ግን እንደው ቁጥሩም ልክ እንደው በስቱም እንዳይታየን ለማለት ነው። ሆኖም ግን ደግሞ ምን ይባላል? አምሳ ቢወለድ ይላሉ። ይቀርታኔ ጾሞች የጾም ካናት አይደለም። አምሳ ቢወለድ አምሳ ነው ጎዶ ይልና የሀገራችን ፎካሪ ምንድን ነው የሚለው? አምሳ ቢወለድ አምሳ ነው ብዱ እገሌ መድኃኒት ይበቃል። አንዱ ማን እንደሆናችሁ ያላውቅም። እንግዲህ ራሳችሁ ትፎክሩ ነው። እና አንዷም ቀን ብትሆን በፍጹም ፍቅር፣ በንስሐና በእውነተኛ የተሰበረ ልብ ከጾምናት ሶስት መቶ ስልሳ አምስት ቀን ማለት ትሆናለች። ደግሞ አምሳ አምስቱም ቀን አርባው ሰላሳውም ቀን ደግሞ ያለ የተሰበረ ልብና በጠማማ ልብ ከሆነ ዋጋ ቢሱ፣ እንዲያውም ፍዳ ያስከትላል። እና ይችም አንዷ በቶን ጥሩ ናት ለማለት ነው። ጥሩ ስድስተኛ የነ ነው የጾም የዚህ ጾም ጊዜ ሶስት ቀን ብቻ ነው። ቀኖቹም በየአመቱ ሰኞ፣ ማክሰኞና ረቡ ናቸው። ከእነዚህ አይወጣም። ሰኞ፣ ማክሰኞና ረቡ ናቸው የነ ነው የጾም ወይም በአቆጣጠር ከፍና ዝቅ ስለሚል አንድ ጊዜ በጥር አንድ ጊዜ በየካቲት ይሆናል። የቤተ ክርስቲያን አባቶች ይህን ጾም የወሰኑት ልትጠፋ የነበረች ነነዌን በጾም ምክንያት እግዚአብሔር ይቅር ስላላት ይህን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም ዓለምን ይቅርበል፣ አገርን ይቅርበል ቤተ ክርስቲያንን ይቅርበል የግል ህይወትን ይቅርበል ለማለት ነው። የሚጽሙ እና አንዳንድ ሰዎች እንዴ የነነው ሰዎች ጽሞ አልፈዋል፣ ዛሬኛ እኛ ምን ነነው የጾም ብለን ለምን እንጾማለን ይላሉ። የነነው ሰዎች ወገኖቻችን ናቸው አይደሉም? እንደኛ ሰዎች ናቸው አይደሉም? የነነው የሰዎች ሰዎች የነበሩ በዚህ ምድር ነው። ያን ጊዜ የነበረው ኃጢአት ዛሬም አለ። ያን ጊዜ የነበሩ ሰዎች ዛሬም አለን። ያን ጊዜ ይሰሩ የነበሩት ኃጢያት ይሰሩ የነበሩ ሰዎች ዛሬ ማለት እንግዲህ አንድ ያን ጊዜ የነበረውን ርኩሰት እግዚአብሔር በቸርነቱ ይቅር እንዳለ ያን ይቅርታውን ለዘላለም ለመንገር ንግሩ ለእግዚአብሔር ታምራቶ ታምራቱን ቸርነቱን ለዘላለም ንገሩለት ስለሚል ያን ስንናገር ለመኖር ሌላው ደግሞ እነሱን ይቅር እንዳልክ እኛ ነው የሚቅርበልን ለማለት ለምን ዛሬ በምድር ላይ ከነነዌ የከፋ ኃጢአት ስንቱ ነው የሚሰራው የምንሰማው ወንድ ለወንድ እስከ መጋባት ደርሰዋል። ሰዶም ሰዶምና ገሞራ እንዳልነበረ ሆነው የጠፉ ዛሬ በምድር ላይ ምልክት ታጥቶላቸው ከንቶ ሆነው የቀሩት በዚህ አይነት ርኩሰት ነው። በዚህ አይነት ሰይጣናዊ ተግባር ነው። በዚህ አይነት ከእግዚአብሔር የወጣ ሕግ ነው። ዛሬ ዲያብሎስ የቀመማቸው ዲያብሎስ የፈጠራቸው ኃጢአቶችና ርኩሰቶች እንደ ኃጢአት ሳይቆጠሩ እንደ ጽድቅ ተቆጥረው እንደ መብት ተቆጥረው በምድር ላይ እንደ መልካም ስራ በተከናወኑበት ወቅት ዲያብሎስ ራሱ በሚመለክበት ወቅት ድሮኮ በተዘዋዋሪ ነበር። ሰውን እንዲመቀኝ ያደርጋል። ሰውን በቃልቻ አድሮ በባለ ዛር አድሮ እንዲሰግዱለት ያደርጋል። በባለ ስልጣን አድሮ እንዲሰግዱለት ያደርጋል። በገንዘብ አድሮ እንዲሰግዱለት ያደርጋል። አንዱን አንዱ እንዲገል ያደርጋል እንጂ በግሃድ አምልኩኝ ብሎ አያውቅም ነበር። አሁን ግን በተቀደሰችው ምድር በተቀደሰው ተራራ የርኩሰት ባለቤት ዲያብሎስ ክፉ መንፈስ ተቀምጦ ስታዩ ተጠንቀቁ ይላል። በክርስቶስ ደም የተቀደሰች ምድር፣ በክርስቶስ ደም የተቀደሱ ክርስቲያኖች እግዚአብሔርን በሚያመልኩበት፣ በሚዘምሩበት በዚህ ምድር ዲያብሎስ በጋር እየተመለቀ ነው። ዲያብሎስ በጋር ጥቁር ለብሰው ሰዎች እየተከተሉት ነው። በቴሌቪዥን በሬዲዮ እየመሰከሩለት ነው። ታዲያ ከዚህ የበለጠ ርኩሰት በአለም አልነበረም። ዛሬ የመጀመሪያው ነው። እና ይህ ርኩሰት እየከፋ ከሄደ ምን ነው የኔ ይቅር ያልከምላት ዛሬ ይቅር በለው ለማለት ቢጾም ሰው ሰራሽ አይደለም። ይህ ብልህነት ነው ብልጠት ነው እውነተኛ የክርስትና ሕይወት ምልክት ነው። ጥሩ። ሰባተኛውና የመጨረሻው የረቡና የአርብ ጾም ነው። ሰባተኛውና የመጨረሻው ጾም ረቡና አርብ ነው። ይኸውም እንግዲህ አይሁድ ክርስቶስን በእንጨት ሰቅለው ለመግደል የተፈራረሙበት ዕለት ማን ነው ማለት ነው? ረቡ ነው። አርብ ደግሞ ጌታችን ኢየሱስ ክርስቶስ ስለኛ ይህ ነው የማይባል ጸዋቶ መከራና ተገፎ የተቀበለበት የተሰቀለበትና የሞተበት እኛም የዳንነበት ቀን ነው። ስለዚህ አንደኛ የጌታን መከራና ስቃይ ለማሰብ፣ ሁለተኛ ዛሬም ቤተ ክርስቲያንን የሚገፉ ክርስቲያኖችን ለመበተን በስብሰባ የሚፈራረሙ እምነትን ለማጥፋት የሚጥሩ ስላሉ የመለኮት ኃይል ይህን ሁሉ የፈተና ማዕበል እንዲያስወግድ ክርስቲያኖች በየሳምንቱ እረቡና አርብን ያለምንም መሰልቸት ይጾማሉ። እረቡን ምን ጾመው ብያለሁ? አይሁድ ጌታን አርብ ለመስቀል የተፈራረሙበት ዕለት ነው። ሰኞ ተሰበሰቡ፣ አልተስማሙም። ማክሰኞ ተሰበሰቡ፣ አልተስማሙም። እረቡ ግን ተፈራረሙ፣ አርብ እሱን ለመስቀል በእንጨት ላይ። ስለዚህ ያን የተፈራረሙበትን በክርስቶስ ላይ ግፍ ሊፈጸም የተዋዋሉበትን ዕለት ስናስብ ጌታችን ለእኛ ያደረገውን ድንቅ ነገርና አምላካዊ ፍቅር እናስባለን። እና ዝም ብሎ ማሰብ ብቻ ሳይሆን በጾም ነው ነው። ያን ጊዜ ብቻ አይደለም፣ የሱን መከራ ለማሰብ ብቻ አይደለም። ዛሬም የክርስትና እምነትን በምድር ላይ ለማጥፋት ሰዎችን ከእግዚአብሔር አምልኮ ለመገላገል፣ ለማለያየት የሚጠሩ ስንቶች አሉ። ስለዚህ እንደባ ብልህ ልንሆን ያስፈልጋል። ዛሬም አሉ ለማለት ነው። ዛሬም አሉ። ሞኞች አንሁን፣ ባላወቅ ነው የረቀቀ ዘዴ ሲገቡብን እናስብ ይሄን ነገር። ይሄ ነገር እንዲህ አለኝ። እውነት ለኦርቶዶክስ ቤተክርስቲያን ተቆርቁሮ ነው? እውነት ለኢትዮጵያ ሕዝብ ተቆርቁሮ ነው ወይስ ምንድነው? ማሰብ ያስፈልጋል። ሌላው አረብም እንደዚሁ የጌታን መከራ ግርፋቱን፣ ችንካሩን፣ በጦር መወጋቱን፣ ስቃዩን ነው የምናስበው ስንጾም ዓረብን። ዛሬም ቢሆን ስንቶች ክርስቲያኖች በዚች ደቂቃ፣ ይህን ጊዜ በማናውቀው ቦታ በማናውቀው ሰፈር በማናየው አካባቢ ስንቶች ይሄን ጊዜ እጅ እግራቸው ታስረው ይደበደባሉ። ስንቶች ይሄን ጊዜ እስር ቤት ይሰቃያሉ። ስንቶች ይሄን ጊዜ ስደት ላይ አሉ። በጨለማ ወይም በብርሃን ስንቶች ይሄን ጊዜ በስንት በነገር ላይ አሉ። እንዴ! ጅራፍም እኮ ጥሩ ነው። ጥይቱም እኮ ጥሩ ነው። ሰይፍም እኮ ጥሩ ነው። አንዳንድ ጊዜ እንደው እኮ እንደ ሰይፍ የሚቆራረጥ ስንት መጥፎ ቃል አለ እንደ ጦር የሚወጋ ስንት መጥፎ ቃል አለ። እንደ ጅራፍ የሚገርፍ ስንት ምላስ አለ። ክርስቲያኖችን በዚህ ደቂቃ፣ በዚህ ሰከንድ ታዲያ ከዚህ ፈተና አድን ክርስቲያኖችን ፈተና እንዲያልፉ እባክህ ችርነትህን፣ ኃይልህን ላክ ለማለት ጾሙ አስፈላጊ ነው እና አንድ ሰው ሰራሽ አይደለም። አረቡና አረቡ በተለይ በየሳምንቱ የሚሆኑ ለክርስትና ህይወት የየዕለት ኃይል ናቸው። የየዕለት ምሽግ ናቸው። የእግዚአብሔር ቃል የጸና ግንብ ነው ይላል። እግዚአብሔር የሰጠን ጾም ደግሞ የጸና ግንብ ነው፣ መጠለያ ነው ምሽግ ነው። ጥሩ በተለይ ዓርብ ሲጠበቅ የነበረው የመዳን ተስፋ የተፈጸመበት ቅዱስ ዕለት በመሆኑ በጾም መከበሩ ሲያንስ። እየተከታተላችሁ ነው። ክርስቲያኖች ነፃ የወጣንበት ከዲያብሎስ ባርነት መቼ ቀን ነው? ዓርብ ቀን ነው። ዓርብ ቀን ከዲያብሎስ ባርነት ነፃ የወጣንበት ዕለት ነው። ከሲኦል ወደ ገነት የገባንበት ዕለት ነው። አገራችን ገነት ተዘግታ ስትኖር በክርስቶስ ደም የተከፈተችበት ዕለት ነው። ዓርብ ቀን ከአዳም ጀምሮ ተቆራኝቶን ከመጣው ክፉ መንፈስ የተላቀቅንበት ዕለት ነው። ዓርብ ዕለት መርገማችን ሁሉ የተወገደበት ዕለት ነው። ዓርብ ዕለት ቅድስናን ያገኘንበት ዕለት ነው። ዓርብ ዕለት የዘላለም ሕይወትን ያገኘንበት ዕለት ነው። ዓርብ ዕለት ከእግዚአብሔር ጋር የታረቅንበት ዕለት ነው። ዓርብ ዕለት ከመላእክት ጋር የዘመርንበት ዕለት ነው። አረግለት ዲያብሎስ የተቀጠቀጠበት ዕለት ነው። የነጻነታችን ቀን ስለሆነ ሁልጊዜ እናከብረዋለን፣ ከመስቀሉ ከምልክቱ ጋር ይገርመኛል። አንዳንድ ጊዜ ነጻ አይወጣንበትም። ጥሩ ነገር አክብረን መያዝ ጥሩ ነው። እኔ ብዙዎች መጽሐፍ ቅዱስን የያዙ ሰዎች በኢትዮጵያ ምድር የኛ ሀገር በገነት ነው፣ የኛ ሀገር በሰማይ ነው። ምንድነው ይሄን ያህል የኦርቶዶክስ ቄሶች፣ የኦርቶዶክስ ሰባካያን ስለ ሀገር ምን አገባቸው? ፖለቲካ ውስጥ መግባት ምን ያደርጋል? ስላገም ስላ ስለ ወንጀሉ ብቻ መስበክ ነው። ስለ ባንዲራ፣ ስለ ሰንደቅ ዓላማስ ምን አገባቸው? የሚሉ ሰዎችን በጀሮ ብዙ ሰምቻለሁ። ኢትዮጵያውያንም እንደዚህ ወኝ ምድራዊው ሰላም ከሌለን መንፈሳዊ ሰላም አይኖርም። እግዚአብሔር የሰጠን ምድራዊ አገር ካልተጠበቀልን በእግዚአብሔር ቸርነት እምነታችንን እናጣዋለን፣ ወደዚህ እንጠላዋለን። ለምሳሌ የዚህ ሀገርን አንዳንድ ጥቁሮች ተመልከቱ። የት መጣችሁ ሲባሉ የት እንደምጡ አይናገሩም በዚያ በመከራውና በጨለማው ጊዜ መጥተው የቀሩ ናቸው ከምስጭታቸው የተነሳ ለሲጋራ ተጋልተዋል ተጋልጠዋል ለድራግ ተጋልጠዋል ላልሆነ ሰውስ ተጋልጠዋል አልፈው ተርፈው ታዲያ ክርስትና እምነትን ያህል ጸጋ ትተው ነጮቹን ያናደድን መስሏቸው እነሱ ሳውዲ አረቢያ ገብተዋል አብዛኞቹ እየሰለሙ ነው እውነት ከክርስትናው እምነት እስልምናውን መርጠው አይደለም ለማናደድ ነው እነዚህ ጨቁ ነውናል ጨቁነውናል። አገር እንደሌለን አይተውናል። ለማናደድ ሲባል ነው። ሁልጊዜ ተመልከቱ፣ አገር የሌለው ህዝብ እውነተኞች ሐዋርያት ፍጹም የበቁት ካልሆነ በቀር እንደኛ ተራ ክርስቲያኖች ከሆኑ ይሰማቸው ሲሰማቸው መጀመሪያ የዳኑበትን ክርስትናውን እንኳን እስከ መጥላት ይደርሳሉ። ቅዳሴውን ይጠላሉ፣ መዝሙሩን ይጠላሉ፣ መጽሐፍ ቅዱሱን ይጠላሉ፣ ክርስቶስን ይጠላሉ። ስለዚህ ለእያንዳንዳችን እግዚአብሔር የሰጠን ምድራዊ ጸጋም አለ። የኔ አይኖች አሉ፣ እጆች አሉ፣ እግሮች አሉ፣ ይሄው እንደናንተ የምገለገልበት አካል አለኝ። የናንተ አይን በምንም አይነት ለኔ ሊሆን አይችልም። ብዙ ዶክተሮች አሉ፣ ግን ከናንተ ውስጥ የአንዱን አይን ለኔ ያድርገው ልጠቀምበት አልችልም። እግዚአብሔር ለእያንዳንዳችን የሰጠን አካል አለ። አይንን ታዲያ መጠበቅ አለብኝ። እሷ እራሷ እንኳን ይገርማል እሷ ራሷ በተፈጥሮ አንድ ነገር እንዲትል እኔ ሳላስበው እንዴት እንደምትሰራ በፍጥነት የያንዳንዳችሁን አይተመልከቱ እስኪ አሁን አንዱ አንዱ ለመጠቆል እንደዚህ በሉና፣ ራሷ አይኗ ትሰራለች እንደ ኮምፒውተር፣ ሳናስበው። ለምን እራሷን ለመጠበቅ እግዚአብሔር የሰጠንን ለመጠበቅ። የመጀመሪያ እምነትን ሰጥቶናል፣ መጠበቅ የመጀመሪያ ቤተክርስቲያንን ሰጥቶናል፣ መጠበቅ። በምድር ላይም ደግሞ የምንኖርባቸው ቤቶች አሉኝ። እግዚአብሔር ለእኔ የሰጠኝ በእናንተ ሀገሮችን ነው፣ ለመኖሪያ እስካለሁ ድረስ እስካሁን ድረስ ቆይቼባታለሁ። ከእያንዳንዳችሁ ቤት ውስጥ ምናልባት ሳምንት ባስቸግራችሁ፣ በሁለተኛው ሳምንት አይ አባይ እኮ አሜሪካ ነው የምትሉኝ። ያ አሜሪካ ነው፣ ይህ የታወቅ ነገር ነው። አሜሪካ ነው እንደምንም ብሎ ራስን መቻል ነው። ተሰርቶ ተሰርቶ ራስ የሚቻልበት ሀገር ነው ነው የምትሉኝ፣ እርግጠኛ ነኝ። በእርግጥ በሀገራችን በኢትዮጵያ ምድር እድሜ ልኩን ዝም ብለው ክፍል ሰጠው የሚያኖሩ አባቶችን የሚያስቀምጡ የሚረዱ ምዕመናን ሞልተዋል። እዚህ ሀገር ግን አይቻልም። እዚህ ሀገር ግን የአንዲት ማህፀን ልጆች የሚፈተኑበት ሀገር ከባድ ነው ፈተናለሁ። ስለዚህ የእያንዳንዳችን ቤት አለን። ታዲያ የተሰጠንን ቤት መጠበቅ አለብን። በሩንም መዝጋት አለብን። አጥሩንም መንከባከብ አለብን። አንዳንዶችማ እንዲያውም ጥሩ ጥሩ ውሻ ያበጃሉ ቤታቸውን ለመጠበቅ። አገርም እንደዚሁ አገርም እንደዚሁ ነው። ለእያንዳንዳችን የተሰጠን አገር አለ። አገራችን፣ እርስ በርሳችን ከተስማማን፣ እርስ በርሳችን ከተፋቀር፣ መሪዎችና ህዝቦች፣ ህዝቦችና መሪዎች፣ ወታደሮና ህዝቡ፣ የሃይማኖት አባቶችና ምዕመናን፣ ምዕመናንና የሃይማኖት አባቶች፣ ወጣትና ወጣት፣ ጎረቤትና ጎረቤት፣ ባልንጀራና ባልንጀራ ከተፋቀረ አንድ ቤት ማለት ናት ኢትዮጵያ ለኛ አንድ ቤት ከሆነች ደግሞ በአንድነት ካዛዳ ደግሞ ቀዳዳ አይኖርም። ያለዚያ የዝርሪ ደጃፍ ሳይዘጋ ያድራል ይባላል። አንተ ዝጋው፣ አንተ ዝጋው ወይ ምገሌ ሊጠቀምበት ነው ምን ቸገረኝ፣ ቤቱ ለማንም ሳይጠቅም ይቀራል። እና ምን ላፋለት ነው እንዴ? በምድራዊም ቢሆን ማለት ነው የተሰጠንን ነገር አክብረን ስንይዘው ነው እግዚአብሔር የሚረዳል። ያለዚያ እግዚአብሔር ፈትፍቶ ሊያጎርሰን ነው እንዴ? እግዚአብሔር ኢትዮጵያን የሚመስል ምድር ሰጥቶ ፈትፍቶ እንደማጉረስ ነው። አየሩ ህይወት አሁን ማ ገና በአንድ መስኛ ፍቀን ጀምረን እንጂ፣ እንግዲህ እናንተ 15 አመት 20 አመት እየተቀመጣችሁ አላችሁ። እግዚአብሔር እንዴት እንዳስተያላችሁ እንዳጠናችሁ ይገርም። እስኪ ተመልከቱ፣ አየሩ በበጋ ማቀዝቀዣ የማያስፈልገው፣ በክረምት ማሞጫ የማያስፈልገው፣ ዋው፣ ኬሚካል የማያስፈልገው እንጀራው ምንም ምን ክብካል። እዚህ ብርቱካኗ ምናምኗ ሁሉ ሳያት ትምላት ታትባለች። አልፏል የሚላል አልፏል። ፍራፍሬ ሁሉ ፍራፍሬ ሁሉ ፍራፍሬ ሁሉ ካልታከመ ገዢዎችም ይጠራጠራል። በኢትዮጵያ ምድር እንኳን ፍሬዎች፣ እንኳን ቅጠሎች፣ እንኳን አዝሪት እኛ የምናታከምበት የለንም። እግዚአብሔር ግን ያክመናል። እግዚአብሔር ግን ያክመናል። እግዚአብሔር ግን እያክመን ነው ያለው። በእውነቱ እግዚአብሔር እንደኛ የመረጠው የለም። እንደኛ ሁልጊዜ ይነገራል። እጆቿን ወደ እግዚአብሔር ተዘረጋለች ተብሎ የተነገረላት ሀገር ማንም የለች። ሳይታሰበ ይሄው መንግስተ ሰማያት ሊሆን የቀረበ አሜሪካ አልተባለም። ኢየሩሳሌም እንኳን አልተባለችም። እስራኤል አውሮፓም እንኳን አልተባለም። ማንም አልተባለም። ከአፍሪካ ውስጥ እንኳን ተለይታ ኢትዮጵያ ናት። ወደ ፊትም የያዘላትን እኛ እናውቅ። ይፈጠራል እንደሆን ያልፋል። ዞሮ ዞሮ ምን ለማለት ነው? የመንፈሳዊ ህይወቱም እንደዚህ ነው ነው ምድራዊው በመንፈሳዊ ይነጻጸራል መንፈሳዊ በምድራዊ ይነጻጸራል። ሰዎች በምድር ላይ ነጻ የወጡበትን አክብረው እንደሚይዙ ሁሉ እኛም ደግሞ ከዲያብሎስ ባርነት ነጻ የወጣንበትን ዕለትና ምልክት አክብረን እንይዛለን። ዕለቱ ዓርብ ነው፣ ምልክቱ መስቀል ነው ለማለት ነው። እንግዲህ በሌላ በኩል ከትንሳኤ ጀምሮ እስከ ባህለ ሀምሳ ድረስ ባሉት ሀምሳ ቀናት ውስጥ የሚገኙት ረቡዕና ዓርብ ፍስክ በመሆናቸው አይጾሙም። እነዚህ 50 ቀናት በአርባ ጦም ለተጎዳው የምእመናን ሰውነት የረፍትና የመታደስ ቀናት ስለሆኑ አይጾሙም። በቀኖና ቤተ ክርስቲያን ከተወሰኑት ከነዚህ ሰባት አጣማት ሌላ በፈቃድ የሚጾሙ ጽጌ ጾምና ቃግሜን የሚባሉ አሉ። ጽጌ ጾም ከመስከረም 25 እስከ ኅዳር 5 ቀን ሆኖ በጠቅላላው 40 ቀን ነው። በመስከረም ማለትም በአበባ ወራት ስለሚጾምና እመቤታችንን በአበባ ስለምትመሰል ጾሙ የጽጌ ጾም ይባላል። ይህ ጾም እመቤታችን ወደ ግብጽ የመሰደዷ መታሰቢያ ነው። ከዚህም ሌላ የዓመቱን መጨረሻ ጳግሜን ይጾማሉ። ይህም የሚቀጥለውን አዲስ ዓመት ባርክልን ለማለት ነው። የዚህም የጾም ጊዜ በዘመነ ዮሐንስ ስድስት ቀን ከሚሆን በቀር በየዓመቱ መጨረሻ አምስት ቀን ብቻ ነው። በበረሃ ያሉ መነኮሳትና ባህታውያን ግን በቀኖና ከተወሰኑት ከሰባቱ አጽዋማት ሌላ ዓመት እስከ ዓመት ይጾማሉ። ብዙዎች ምእመናንም እንደዚሁ ብዙዎች ምእመናንም እንደዚሁ በግል ኃጢአታቸው ንስሐ በመግባት ለባልንጀሮቻቸው ችግርና ፈተና መወገድ ለዓለም ሰላም ለአገር መጠበቅ ለቤተ ክርስቲያን ደህንነት ለምእመናን የእምነት ጥንካሬና ለሌላውን መንፈሳዊ ተግባር ሲባል ማንም ሳያውቅ በግልና በስውር የሚጦማሉ። ለዚህ ነው ጸሎት፣ ጦም፣ ምጽዋት እነዚህ ሶስቱ የማኅበር እና የግል የግልጽና የስውር ተብለው በሁለት የሚከፈሉት ጾም፣ ጸሎት፣ ምጽዋት በሁለት የሚከፈሉት የስውር፣ የግል፣ የግልጽና የማይበር እነዚህን ካወቅን ስለ ቀኖና ቤተክርስቲያን ስንወያይ አይምታታብንም። ያለዚ አንዳንዶች ጌታ ስትጾሙ በስውር አድርጉት ነው ያለ። አትጠውልጉ ነው ያለ። ኦርቶዶክስ ግን ሰባት የጾም ወራት አሉን። አንዱ ሀምሳ አምስት ቀን ነው። አንዱ አርባ ሦስት ቀን ነው። አንዱ አርባ ወይም ሰላሳ ነው። አንዱ አስራ አምስት ነው። አንዱ አንድ ቀን ነው። አንዱ ሶስት ቀን ነው። አንዱ ደግሞ በሳምንት ዕለት ነው እያለች በአዋጅ ታውጃለች። ይህ የፈሪሳውያንና የአይሁድ እንጂ የክርስትና ሕይወት ምልክት አይደለም የሚሏል። ይሄ ሞኝነት። በስውርም እንጠቀምበት አለ በግልጥም እንጠቀምበት አለ ስትጸልዩ በስውር ጸልዩ ብሏል። በስውር ምን ጸልያለን? እንደዚህ በማህበር ምን ጸልያለን? እንዲያውም በቴሌቪዥን ያለውን የሰዎቹን በእኛ ሀገር ያልተጀመረም የለም። አይታችሁ እንደሆነ በአብዛኛው በቴሌቪዥን የጸሎትን እንትንም እንዴት እንደሆነ ጥቅሙ ለማሳወቅ ይሁን በቴሌቪዥን በአብዛኛው ጊዜ ይጸልያሉ። ለምን ስትጾም እልፍኝ ውስጥ ግባ ዝጋ፣ ቤት በሩን። በስውር የሚያባት በግልጽ ይከፍላል ነው ያለ። ለምንድን ነው ታዲያ በአደባባይ እና በቴሌቪዥን አልፎ ተርፎ በአምሳ ውስጤት በዓለም ዙሪያ ሁሉ እንዲታይ ሰዎች ለምን በግልጽ ይጾማል ማለት ይጠለያሉ። እየተከታተላችሁ ያም ጾም ነው እንዳለ ይሁን። ለመንቀፍ አይደለም ደግሞ የግልም አለ። ማንም የማያየው ያ የማይበር ነው። ሌላው የግል ነው። የኛ ጾም ደግሞ እነዚህ ሰባቱ የጾም ወራት የማህበር ናቸው። የግልጽ ናቸው። እንደ ጸሎት፣ እንደ ጾም ማለት እንደምጻ የማህበር ናቸው። ጥሩ እንግዲህ አብይ ጾም አምሳ አምስት ቀኖች እንደገና፣ ጾመ ፍልሰታም ደግሞ አንድ ጊዜ አርባ አንድ ጊዜ ሰላሳ ጾመ ሐዋርያት፣ ይቅርታ ጾመ ሐዋርያት፣ ጾመ ፍልሰታ አስራ አምስት ቀን፣ ጾመ ነቢያትም እንደዚሁ አርባ ቀን፣ ጾመ ገሀድ አንድ ቀን፣ ነነዌ ሶስት ቀን፣ አርብና አረው በሳምንት ሁለት ቀን፣ እነዚህን እንጾማለን። እነዚህ ጾሞች በመጽሐፍ ቅዱስ ውስጥ የሉ። ከየት መጡ? ከየት መጡ? በቀኖና ቤተ ክርስቲያን ነው። ቀኖና ቤተ ክርስቲያን ማለት ቀኖና ማለት ያመነች የዳነች ቤተ ክርስቲያን ስለ እምነቷ ስለ አምላኳ ፍቅር የምትገልጽበት መመሪያ ማለት ነው። የሃይማኖት አባቶች ተሰባስበው የሚደነግጉት ሕግና ስርዓት ማንኛውም ማህበራዊ ነገር ማንኛውም ድርጅት ማንኛውም መንግስት በህግ ነው የሚመራው። ያለ ህግ የሚመራ መንግስት የለም። ቤተ ክርስቲያን የእግዚአብሔር መንግስት ናት። የመንፈስ ቅዱስ መንግስት ናት። በእግዚአብሔር መንግስት ውስጥ ያለች ቤተ ክርስቲያን የመንፈስ ቅዱስ መንግስት የሆነች ቤተ ክርስቲያን ህግ ያስፈልጋታል፣ መመሪያ ያስፈልጋታል። ያ መመሪያዋ ቀኖና ይባላል። በቀኖና ነው የተወሰኑ ስለ ቀኖና እርግጠኛ ነኝ ታስታውሳላችሁ። በሰፊው ተምረናል ትምህርተ ሃይማኖት በሚለው ትምህርታችን ውስጥ ጥሩ። እስቲ እንደገና ልመልሰም የሃይማኖት ትምህርት ወይም የቤተ ክርስቲያናችን እምነት ጉዞ በስንት ይከፈላል? በስንት ይከፈላል? በሁለት። አንደኛው ምንድን ነው? አንደኛው ምንድን ነው? ዶግማ ወይም እምነት። ሁለተኛው ምንድን ነው? ቀኖና ወይም ስርዓት። ጥሩ። ዶግማ ወይም እምነት ማለት የማይታየውን እግዚአብሔርን እንደሚያዩት አድርጎ ማመን ነው እግዚአብሔር በአካል ሶስት ነው በመለኮት አንድ ነው የአካል ሶስትነት ስሙ አብ ወልድ መንፈስ ቅዱስ ይባላል ከሶስቱ አካላት አንዱ ከስላሴ ኢየሱስ ክርስቶስ የሚሳነው ነገር ስለሌለ የእኛን ስጋ ተዋህዶ እኛን አድኖናል ከዲውሎስ ባርነት ነጻ አውጥቶናል እሱ ሞቷል፣ እኛ እንደምን ሞት፣ እሱ ተነስተዋል፣ እኛ እንነሳለን፣ ዳግም ይመጣል፣ ከእሱ ጋር ለዘላለም እንኖራለን። ይህ እምነት ይባላል፣ ዶግማ ይባላል። ይህ አይሻሻልም፣ አይጨምርበትም፣ አይቀነስለትም። ይህ እስከ ሞት ድረስ እስከ ሞት እግዚአብሔርን ተው። እግዚአብሔር በአካል ሶስት አይደለም፣ ከሶስቱ አካላት ኢየሱስ ክርስቶስ ዓለምን አላዳንም፣ ወይም ኢየሱስ ክርስቶስ ፍጡር ነው የሚሉ ቢመጣ፣ ሰይፍ ብቻ። ጥናቱን ሰጠኝ ብቻ ሰይፍ ነው፣ አይሻሻልም። ቀኖና ግን ቀኖና ግን ይሻሻል። አባቶቻችን እነዚህን ሰባት የጾም ወራት አስረከቡን። አንሶናል። እኛ ኢትዮጵያውያን ኃጢያታችን ብዙ፣ ርክሰታችን ብዙ፣ እግዚአብሔርን አላስደሰት ነው። በቃል ኪዳን አንጸና፣ እሱን አንታመን። አንድ ጊዜ ወደ ጠንቋይ፣ አንድ ጊዜ ወደ ባለዛር፣ አንድ ጊዜ ወደ ጭፈራ፣ አንድ ጊዜ ወደ ዳንስ፣ አንድ ጊዜ ወደ ጣወት፣ አንድ ጊዜ ወደ ታወት፣ እንዲው ግራ ገብቶናል። እግዚአብሔርን አስቀይመነዋል። በቸርነቱ ግን እዚህ ደረጃ አድርሶናል። በቸርነቱ አቆይቶናል። እስካሁን በየተዘራንበት እንኳን እየሰበሰበ ይሄው ይመግበናል። ቃሉ ይሄው ያቅናናል። ከሱ ጥላ ስር ውስጥ ነው ያለነው። ስለዚህ ሰባት የጾም ወራት አንተውናል። ስምንተኛ ይጨመርልን። ካት ይጨመራል። በዚህ ነው የሚጨመረው። ግን እውነት ይጨመር ደስ ይላል። ያሞነ የቀኖና እንደዚህ ነው። ለምሳሌ አሁን ዛሬ በአራት ነው የቀደስነው እኛ ኢትዮጵያ ውስጥ ከአምስቱ አንዱ ካህን ቢጎል ክርስትናውም ይቀራል፣ ቅዳሴም ይታጎላል እንጂ አይቀድስም። ለምን? ካህናት ሞልተዋል ችግር ስለሌለ። ችግር ቢኖር አንዱ ብቻ ይቀድሳል። ችግር ያለበት ቦታ ችግር ያለበት ቦታ እንኳን ካህኑ ምእመኑም አንዳንድ ጊዜ እዚህ ላይ ሆነው ጣል ያጥኑ ይችላል። ችግር ሲቸግር ማለት ነው። ችግር ባለበት ቦታ ካህን ሲያጡ ልጆቻቸውን ራሳቸው በአብ በወልድ በመንፈስ ቅዱስ አጥምቀዋል አባቶቻቸው። ችግር ባለበት ቦታ ክርስቲያኖች በስንክሳር ተጽፎ እንደምናገኘው ጡታቸውን በጥሰው በደማቸው በአብ በወልድ በመንፈስ ቅዱስም ብለው ልጆቻቸውን በአህዛብ ሀገር አጥምቀዋል። ስለዚህ ቀኖና ይሻል። የአዲስ ኪዳን ጾም አመሰራረት። የአዲስ ኪዳንን ጾም የመሰረተልን ጌታችን ኢየሱስ ክርስቶስ ነው። ማቴዎስ አራት ቁጥር አንድ ሉቃስ አራት ቁጥር አንድ አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ጾምን መመስረት ብቻ ሳይሆን በጾም ዲያብሎስንና ፈተናን ሁሉ ድል ማድረግን አሳይቶናል። ማቴዎስ 4 1 እስከ 12። ሌላው ቀርቶ ከልጅነት ጀምሮ ተቆራኝቶ የሚያደርገውን ክፉ መንፈስ ሁሉ ማላቀቂያው ጾም መሆኑን በማቴዎስ 17 ቁጥር 21 ተናግሯል። ሙሉ ታሪኩም እንዲህ ይላል። ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ወይም ወደ ጌታ ቀረበና ተንበርክኮ፣ ጌታ ሆይ ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና፣ ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከመቼ ከናንተ ጋር እኖራለሁ? እስከመቼ ስታገሳችኋለሁ? ወደዚህ ወደኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው? አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ፣ የሰናፍሽ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም የለም። ይህ አይነት ክፉ መንፈስ ግን ከጾምና ከጸሎት በቀር አይወጣም አላቸው። ማቴዎስ አስራ ሰባት ቁጥር አስራ አራት እስካይሆን ከጾምና ከጸሎት በቀር አይወጣም። ገና ከእናቶም አይፀን ጀምሮ ተቆራኝቶት አንድ ጊዜ እሳት ላይ ይጥለዋል፣ አንድ ጊዜ ውሃ ላይ ይጥለዋል፣ አንድ ጊዜ ጋሬጣ ላይ ይጥለዋል፣ አንድ ጊዜ ገደል ላይ ይጥለዋል። የሚጥል በሽታ ማለት ነው። ሐዋርያት ሊፈውሱት አልቻሉም። ከባድ ነው። ሰይጣን እኛ እኛ ደህና የተቃና ልብ ከሌለን እምነታችን በጥንቃቄ ካልያዝ ነው። ብናምን ያምናል፣ ያምሉት ማመንም አጋንንትም ያምናሉ ይላል አጋንንት እኮ ያምናሉ፣ ይንቀጠቀጣሉ። ብንዘምር ይዘምራል ጥቅሱና አንጎደግደዋል። መጽሐፍ ቅዱስን ነው ከዳር እስከ ዳር በቃሉ ያውቀዋል ዲያብሎስ። መስቀል ብንይዝ ይይዛል፣ መስቀልኛ ብንላበስ ይላበሳል፣ ብናማትብ ያማትባል። አንድም የሚቀረው ነገር የለም። ብንዘምር ይዘምራል፣ ከበሮ ብንመታ ጥፍ አድርጎ ይደውለዋል፣ ሁሉን ነገር ያውቅበታል። የሱ ችግሩ ምንድን ነው? በህይወቱ የተቃና እምነት፣ የተቃና ህይወት፣ የተቃና ልብ ስለሌለው ጠማማ በመሆኑ ከእግዚአብሔር ጋር የተጣላ ነው የሚሰራው ስራ የለም። መጨረሻውም ድል መሆን እኛም እንደዚሁ ነው ምን እኛም እንደዚሁ ነው እንዴ መዘመሩን ብንዘምር መቀደሱን ብንቀድስ ማስተማሩን ብናስተምር መጾሙን ብንጾም መመጾቱን ብንመጸውት ወይም ደግሞ ቤተ ክርስቲያን መመላለሱን ብንመላለስ ይህን ሁሉ ብናደርግ ጭን በቀል ከወር ካለ ጠማማ ልብ ካለ ምቀኝነት ካለ ተንኮል ካለ አድመኛነት ካለ መዋርት ካለ ጥል ካለ ክርክር ካለ ትቤት ካለ ወይም ደግሞ አንዱ አንዱን አሳልፎ ለመስጠት እረፍት በማጣት በስብሰባ በመጥፎ መፈራረም ካለ ሌላም ሌላም ጠማማ ሀሳብ ካለ ሰይጣኑም አይወጣም፣ ጨሱም ማውጣት አይችል ይላል መጽሐፍ ቅዱስም አንዱ የሌቪጤ በድፍረት ሄልና በኢየሱስም ውጣ ይልና ሰይጣኑን ገሰጻለሁ ይላል። ከዚያ በኋላ እነዚያ የታመሙት ሰዎች እነሱና ሰይጣን አደረባቸው። እረ አንተ ማነህ? ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ አንተ ማነህ? እያለ በዱላ ይላል መጽሐፍ ቅዱስ። ሊያድኑ የሄዱት ካህን፣ ሊያድኑ የሄደው ሰው ሩጫውን ቀጥላል። ራሴን አድኑኝ አለ። ስለዚህ ሐዋርያትን ምንድን ነው ያለ እንጂ ስልጣን ሰጥተናል፣ ፈውስ ብልህናል ፈውሰናልም። ይሄ ግን አስቸገረን። ምንድነው አሉት። ስለ እምነታችን ማለት ስለዚህ እምነታችሁ ሊበረታ የሚችለው በጾምና በጸሎት ነው። የአይነት ክፉ መንፈስ የአይነት የተቆራኘ ጋኔን ሊወጣ የሚችል በጾም ነው። በንስሐ በተሰበረ ልብ፣ በፍቅር በሆነ ራስን ባዋረደ በእውነተኛ ንስሐ ከሆነ ጾሙ አጋንን ትባረራሉ። ከልጅነት እስከ ኩተት ተቆራኝተው ያደጉት ምቀኝነት፣ ተንኮል፣ አድመኛነት፣ መለያየት፣ ትዕቢት፣ እነዚህ ሁሉ ይጓገዳሉ። ሰውየው እንደገና ይታደሳል። ሰውየው እንደገና አዲስ ሕይወት ይኖረዋል ይኖረናል። ታዲያ የሚሆኑ ምንድነው ከእውነተኛ ጾም ጋር እንግዲህ፣ አሁንማ የጾም ወራታችን ሰባት ቀናቸው ቢበዛ ከቀኑ ግማሽ ቀን በላይ። ታዲያ ይሁሉ ተደምሮ ለምንድነው እኛ የምንቸገሩ? እውነተኛውን ስለማንጾም። እምነታችንም እንደ በቸርነቱ እየጠበቀን ነው እንጂ ገና ነው። እምነታችን ገና ነው ስላችሁ፣ እምነቱን ልክ ነው። ዶክትሩን የማሮረላ ነው የሚጣፍጥ ወተት ነው እንከን የለውም። ምግባባችን ዜሮ መግባባት የለም ተቆራኝተናል የስልጣን ፍቅር ተቆራኝተናል መሪዎችን የስልጣን ፍቅር የሃይማኖት መሪዎችን የስልጣን ፍቅር መነኩሴውን የስልጣን ፍቅር አሁንማ በመነኩሴው የባዝ የስልጣኑ ፍቅር በመነኩሴው እንደ አንዳንዶቹ ምን ማለት ጀምረዋል ሰይጣንን የታገኘዋል ፈልገው እሺ የት ነው የሚገኝ ሰው መነኩሴው ቆብ እስከዚህ ተረስ ነው አያድርስ ነው ተቆራኝን ዘረኝነቱ ተቆራኝን የስልጣን ሱሱ ተቆራኝን አደራ ጠብቁልኝ ብሎ ክርስቶስ የምትወዱኝ ከሆነ ግልገሎችን አደራ፣ ጠቦቶችን አደራ፣ በጎችን አደራ። አደራችሁን ስመጣ ምጠይቃችሁ ነው። አሁን በጎች መነገጃ ሁኑ፣ በጎች ማታለያ ሁኑ። ማን ቀደመ ስልጣን፣ ማን ቀደመ ዘር፣ ማን ቀደመ ስዒቢት። ማን ቀደመ ራስን አስቀድም ታዲያ ሁሉ ተደምሮ ገናንን ይቀረናል። ምእመናን እንደው ምንም እንኳን እግዚአብሔር በየሴቱ ቤተክርስቲያንን ቢሰጠንም በየሴቱ ካህናትን ቢያበዛልንም በሀገራችንም ምእመናኑ ቀፎን እንደሚከብን ቤተክርስቲያንን ቢከቡም ይቀረናል፣ ገና ይቀጥ ሆነው። እግዚአብሔር ይመስገን ጠርቶናል፣ ሰብስቦናል። ግን እናስተካክል። ራሳችሁን አስተካክሉን ነው የሚልም። ራሳችንን እናስተካክል እንጂ ለኢትዮጵያ ምድር እግዚአብሔር ከእኛ ይልቅ እግዚአብሔር ያስባል። ለኢትዮጵያ ቤተ ክርስቲያን እግዚአብሔር ከእኛ ይልቅ እሱ ያስባል። ለእኛም ለእያንዳንዳችን ከእኛ ይልቅ እሱ ያስባል። እናንተ ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ያሳርፋችኋለሁ ነው ያለው። ሸክሙን ለእነሱ ነው። እሱ ያውቅበታል። ሀገር መምራቱን እሱ ያውቅበታል። ሀገር ሰራዊት መሆኑን አሁን የኢትዮጵያ ምድር በሰራዊት ነው የሚጠብቀው። ዛሬ አይደለም። የኢትዮጵያን ሕዝብ ያያችሁ ካላችሁ ያያችሁ ካላችሁ እርሱ መለኮት ነው የሚጠብቀው፣ መላእክት ነው የሚጠብቁት እንዴት ይፈራ የነበረው የመከራ ደመና። ስለዚህላችሁ እንደው ያለፈው መንግስት እንትን ብሎ ሌላው ሲተካ እርስ በእርሱ የሚተራረደው ልጁን የተቀማ ልጁ የሞተበት አባት የሞተበት እናቱ የሞተችበት እህቱ የሞተችበት ሁሉ ግማሽ ግማሽ ስለሆነ ያ ወድቆ ሌላው ሲተካ፣ እነዛ የቀሩቱ ያን በደል ያደረሱቱ ያልቃሉ፣ ህዝቡ እርስ በርሱ ይተራረዳል። ይህን ነበር የምንጠብቀው። ይክበር ይመስገን። እውነትም የኢትዮጵያ ታበጽ ሄደው ያህ በእግዚአብሔር ያ ነገር የተፈራው ቀን ሲመጣ ልጆቻቸውን አሳልፈው የሰጡባቸው ልጆቻቸውን የረሸኑባቸው ጎረቤቶቻቸው ቁጭ ብለው ለእግዚአብሔር ተውት፣ አይለቃችሁ፣ ለእግዚአብሔር ተውት። ህዝቡ እርስ በእርሱ ተስማማ፣ እርስ በእርሱ ተጠባበቀ። ያን ያደረገ ማን ነው? እግዚአብሔር። ወደፊቱም ያደርገ ማነው? እግዚአብሔር። ጥሩ ነው የያዝነው። እግዚአብሔር እንደ ሙጫ ተጣብቀን እንደ ያዕቆብ ካልባረከን አንድ ለቀ የምንለው እንበርታ ግን ተቆራኝቶ ያስቸግርን የሲጋራ ሱስ ሊሆን ይችላል። የስካር ሱስ ሊሆን ይችላል። የውሸት ሱስ ሊሆን ይችላል። የተየት ሱስ ሊሆን ይችላል። የምቀኝነት ሱስ ሊሆን ይችላል። እንደዚህ አይነት ክፉ ቆራኛዎች፣ የዝሙት ሱስ ሊሆን ይችላል። እንደነዚህ አይነት ክፉ ቆራኛዎች የሚለቁት በእውነተኛ ንስሐ በሆነ በጾምና በጸሎት ነው። ያ ለዚህ አይለቁም፤ እስከ መቃብር ይቆያል። እስከ መቃብር እንዲያው አንዳንድ ጊዜ ኃጢአትም አይመስሉንም እነሱን ስናቃይራቸው ለማንኛውም እንግዲህ ወምን በተመለከተ ጥያቄዎች አሉ። በብዛት የዛሬ ሳምንት እንወያይባቸዋለን። የኔም መለፍለፍ የእናንተን መስማት ብቻ ዋጋ የለውም። እኔ የምናገረው የእኔ የኔ ሳይሆን የሱ ቃል እንዲሆን የሰማችሁበትም ጆሮ በሱ የተባረከ እንጂ የሰው ጆሮ ብቻ እንዳይሆን ፈቃድ ይሁንና የሰማነውን የእግዚአብሔር ቃል በየጊዜ የምንሰማውን የእግዚአብሔር ቃል ተግባራዊ አድርገን ከእለት ወደ እለት በመንፈሳዊ ህይወት ለመሻሻል ያብቃል። እሱ የአሜሪካን መሬት ተመልከቱት፣ አመድ ነው። ነገር ግን አሻሽለውት ቀይረው ታምሮበታል። የኛ ህይወትም የኃጢአት አምር እየተወገደ እንዲሻሻል እግዚአብሔር ይርዳል። እግዚአብሔር የተመሰገነ राम जल्यम 啊，我怎么不能啊？这好着呢！啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊啊

لاله پاولي <s poured aliveấy> لانك تبين اعداء في الشام مع رجل